ጤና ይስጥልን የተወደዳችሁ አድማጮቻችን፣ ይህ ዓለም አቀፉ የአድቬንቲስት ሬዲዮ የመዝሙር ምርጫ ክፍለ ጊዜ ነው። እንደተለመደው ምርጥ ምርጥ የሆኑትንና መንፈስን የሚያድሱትን ግሩም ድንቅ የሆኑትን መዝሙሮች መራርጠን ይዘንላችሁ ቀርበናል በሚኖረን ጊዜ ሁሉ እጅግ በጣም እንደምትባረኩ ባለሙሉ ተስፋ ነን። አድማጮቻችን በተደጋጋሚ በምናቀርባቸው መዝሙሮች ትልቅ በረከት እያገኛችሁ እንደሆናችሁ በቴክስት ስለምትጽፉልን እጅግ አድርገን እናመሰግናቸዋለን። በድጋሚ ለማስታወስ ያህል በ0910828182 ላይ በጽሁፍ የመዝሙር ምርጫ ካላችሁ የመዝሙሩን ዘውግ ማለት የምስጋና መዝሙር፣ የጸሎት መዝሙር የአምልኮ መዝሙር እያላችሁ ብትልኩልን መራርጠን ግሩም ድንቅ የሆኑ የሚያድሱ መዝሙሮችን ይዘንላችሁ እንደምንቀርብ ቃል እንገባለን። እንግዲህ ዛሬ ወደ መራረጥንላችሁ የመዝሙር ምርጫ ስንሄድ የመጀመሪያው የመዝሙር ምርጫችን የአሜን ዜማ መዘምራን የሚዘምሩት መዝሙር ይሆናል። የመዝሙሩ መጠሪያ ባንተ ፊት ባንተ ፊት ይሰኛል። ከመዝሙሩ ስንኞች አንዱ እንዲህ ይላል። ከቋንቋ ከወገን፣ ከነገድ ከህዝብ፣ ሰዎችን ዋጅተህ ወደ አብ ስታቀርብ፣ ነጭ ልብስ ለብሼ በክብር እንድገኝ፣ ውዱ የእኔ ወዳጅ፣ እኔንም አስበኝ ይላል። እንግዲህ ግሩም ድንቅ የሆነው እኔንም መዝሙር እንጋብዛቸዋለን። ሰምተን እንመለሳለን። watching what you with an I the game do But and the hope i am Fana Omega እና ግሩም የሆነውን መዝሙር ሰምተን ተመልሰናል። በመቀጠል ደግሞ ቀኝ በቀኝ ምራኝ እያለች የምትዘምረውን እህታችን ሃሌሉያ ጸጋዬን ይዘንላችሁ እንቀርባለን። ሃሌሉያ የሰው ሥጋ የለበስኩ ኃጢአተኛ ነኝ፣ ጌታ ሆይ መንገዴን እንደ መንገድህ እንድጓዝ እርዳኝ እያለች ትዘምራለች። ይህ የሁላችንም ጸሎትና ምኞት ነውና መዝሙሩን እየሰማን በእውነት ጌታ አምላክ እንዲመራን ደሞ በጸሎት መንፈስ በፊቱ መቅረብ እንድንችል እግዚአብሔር ይርዳን። I will በመቀጠል ተስፋ አለኝ ተስፋ አለኝ እያለ የሚዘምርልን ወንድማችን ዘማሪ ማሐሪ አንጋው ይሆናል። በሕይወት መከራ ብጓዝ አምላኬ መኖሩን ዘንግቼ ስዞር በምድር ላይ ተስፋ ቆርጬ መድህን ጌታዬ አለሁኝ አለኝ። በእውነት ተስፋ አለኝ ተስፋ አለኝ በሰማይ ቤት አለኝ እያለ ይዘምራል። ይህ እንግዲህ የሁላችንም ተስፋ ስለሆነ ከወንድማችን ጋር አብረን እንድንዘምር እንጋብዛቸዋለን። በሕይወት መከራ ቢበዛም እንኳ አምላኬ መኖሩ ዘንግቼ ስዞ ተስፋ እንደሌ Så væk som jeg sagde Jeg gik og tog gitar Tøs for længe Tøs for længe Tøs for for længe Tøs for mig Tas for land Tas for land Tas så meget but by miles get a get a what a Gitale, Gitale, Tes Test for Test it's for you it's may i won't yes love ምስጋናን በፊት ወፈሳለው። አሁን ተስፋ አግኝቻለው። የሰማይ ቤት ጩሆኛለው። በፊቱ ለአገልግሎት ቆማለ። ምስጋናን Tas for le Ts foræng Ts for le Bø så mig bid tan le læng t'as for t'as Ts foræs mig! በመቀጠል የምናቀርብላችሁ መዝሙር አማላጄ የሚል ነው። ዘማሪ ኪሩቤል ማን ያዘዋል፣ አማላጄ ክቡር ኢየሱስ እያለ ይዘምርልናል። በሮሜ ምዕራፍ 8 ቁጥር 34 ላይ እንግዲህ ማን ነው የሚከሰን ይላል። ነገር ግን በአብ ዘንድ ጠበቃ አለን እሱም አማላጃችን የሆነው ኢየሱስ ክርስቶስ ነው ይላል። በዕብራውያን ምዕራፍ 7 ቁጥር 25 ደግሞ በእርሱ በኩል ወደ አብ የሚመጡትን ሁሉ ሊያጸድቃቸው የታመነና ጻድቅ አምላክ ክርስቶስ ኢየሱስ አማላጅ አለን ይላል። ስለዚህ እሱ ካለ ጠበቃ ካለን አማላጅ ካለን በሮሜ ምዕራፍ 8 ቁጥር 1ና 2 ላይ ከተናገርነው ዋና ነገር ይሄ ነው በአብ ዘንድ ደግሞ ታላቅ ሊቀ ካህን አለን፣ ስለኛ የሚታይ ይላልና አማላጄ አማላጄ ክቡር ኢየሱስ የሚለውን መዝሙር ጠበቃ እንዳለንና ለእኛም የሚታያ ደግሞ አዳኝ እንዳለን በማሰብ እንድንሰማው እንጋብዛቸዋለን አማላጄ ክርስቶስ ኢየሱስ ከስም ሁሉ በላይ ስሜ ቅዱስ ሌትና ቀን ትዋጃለ ልትከልለኝ ትቆማለ አማናጂ ክርስቶስ የሱስ ከስም ሁሉ በላይ ስሜ ቅዱስ ሌትና ቀን ትዋጃለ ልትከልለኝ ቀማነ በሰማያዊ ቤተ መቅደስ ደም ገባ ስለኔ ሊፈስ፣ የእንስሳ ደም ተረት ሆኗል። ፍጹም መስዋዕት ሆነሃ አማላዜ This is Jesus, that's it, it we'll like know that i ሲያንዣፍፍ አለባዬ ማን ነው? በፍርድ ወንበር ፊት ስቀምጥ ጠበቃዬስ ማን ነው? ክፉ ሥራዬ ሲደረደር ማምለጫዬ ማን ነው? የእስያምሄበ ኢየሱስ ክርስቶስ ሳድ ፈራጅ አማላ Amaláje Jesús Cristo, casa muluvel ai semeno que dos, laten agan tuajjale, late galule ti gomale. Amaláje Jesus, Jesus. ወንድሞቼ ና እህቶቼ ስለነበረን የመዝሙር ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን የመዝሙር ክፍለ ጊዜ ስናጠናቅቅ፣ ይገባዋል ይገባዋል፣ ማዕተቡን ይፈታ ዘንድ ይገባዋል እያለች እህታችን ቤተልሔም ኃይለ ሚካኤል ከታዳጊ ህፃናቶች ጋር የምትዘምረውን መዝሙር በመጋበዝ የፕሮግራማችን ፍጻሜ እናደርጋለን። ለሚኖራችሁ የመዝሙር ምርጫና እንዲሁም አስተያየት በመልእክት በ0910828182 ላይ እንድትጽፉልን እናበረታታቸዋለን። በሚቀጥለው ሳምንት ደግሞ ሌሎች ጣመ ዜማዎችን ይዘን እስከምንገናኝ ድረስ የእግዚአብሔር ጸጋና፣ ምሕረት ፍቅር ከሁላችሁ ጋር ይሆን። ሰላም ሆኖልን